ተመራጩ ፕሬዝዳንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው ሊንዳ መክመሆንን የዩናይትድ ስቴትስ ጥቃቅንና አነስተኛ ንግድ ድርጅቶች ቢሮ ኃላፊ አድርገው ሾመቸው ነበር። አሁን ላይ ትራምፕ ለትምህርት ሚኒስቴርነት ያጫቸው ሊንዳ ማክመሆን በግል ኮሌጅ ውስጥ በቦርድ አባልነት እንዲሁም ለአጭር ጊዜ የግዛት ትምህርት ቦርድ ውስጥ አገልግለዋል። አንዳንድ ተንታኞች ታዲያ ስጋት አላቸው። ራቼል ፔሬራ የብሩኪንግ ተቋም ባልደረባ ናቸው። ከቀደሙት የትምህርት ሚኒስትሮች ጋር ሲነጻጸር ከመዋለ ህጻናት እስከ አስራ ሁለተኛ ክፍልም ይሁን ከዛ በላይ ከከፍተኛ ትምህርት ጋር በተያያዘ ተገቢው ልምድ የላቸውም ይሁን እንጂ፣ በሌላ በኩል ደግሞ ወግ አጥባቂ የሆኑ ተንታኞች እጩዋ የትምህርት ሚኒስቴሩን አሰራር ለማስተካከልና ስልጣኑንም ለመገደብ ይሰራሉ ብለው ያምናሉ። የሚፈልጉትም እንዲያ እንዲሆን ነው። ኤሪካ ዶናልድ የሄሪተጅ ፋውንዴሽን ባልደረባ ናቸው። የትምህርት ሚኒስቴር በግዴታ በትምህርት ባለሙያ መመራት አያስፈልገውም። የሚያስፈልገው ልምድ ያለው ስራ አስፈጻሚ ነው ብዬ አምናለሁ ሰዎችን እንዴት ማስተዳደር እንደሚቻል ነገሮችን እንዴት እንደሚፈጸሙ የሚያውቅ ሰዎችን ተጠያቂ የሚያደርግ ውጤቶችን የሚረዳና የውጤት ሪፖርት አደራረግ የሚያውቅ የሚኒስቴር መስሪያ ቤቱ ኃላፊነቶች ለከፍተኛ ትምህርት የፌዴራል የተማሪ ብድር እንዲሁም የድጋፍና ስጦታ መርሃ ግብሮችን ማስተዳደር፣ የሲቪል መብቶችን መቆጣጠር እና ዝቅተኛ ገቢ ላላቸው ተማሪዎች የገንዘብ ድጋፍ ማድረግን ያጠቃልላል። አንዳንድ አስተማሪዎች በትራምፕ አስተዳደር ዘመን የመንግስት ትምህርት ቤቶች ትምህርት ጥራት አደጋ ላይ እንደሚወድቅና ችግረኛ የሆኑ ተማሪዎችም የባሰ እንደሚጎዱ ስጋት አላቸው። ቤኪ ፕሪንግል የብሔራዊ የመምህራን ማህበር ኃላፊ ናቸው። አካል ጉዳተኛ ተማሪዎች፣ የተመሳሳይ ፆታ አፍቃሪ ተማሪዎቻችንን፣ ጥቁሮችና ሌላ ቀለም ያላቸውን ሰዎችና ቀደምት አሜሪካውያን ተማሪዎቻችንን፣ እንዲሁም በድህነት ውስጥ የሚኖሩ ከፍተኛ ትምህርትን የበለጠ ውድና ለመካከለኛ ደረጃ ቤተሰቦች የማይደርሱ እንዲሆንባቸው ይሆናል። ብዙ ወግ አጥባቂዎች ሚኒስቴር መስሪያ ቤቱ ቢሮክራሲያዊና ውጤታማ ያልሆነ በመሆኑ ሙሉ ለሙሉ መወገድ አለበት ይላሉ። ያ ግን የሚሆን አይመስልም። ቢሆንም ለውጥ መምጣቱ እንደማይቀር በሁለቱም የፖለቲካ ፓርቲ ጎራ ያሉ ተንታኞች ይናገራሉ። ኤሪካ ዶናልድስ የወግ አጥባቂው የሄሪቴጅ ፋውንዴሽን ባልደረባ ናቸው። በሚቀጥሉት አራት ዓመታት ውስጥ እንደሚከሰት የማየው ነገር የትምህርት ሚኒስቴሩን ስፋት በጣም ይቀንሳል። የፌዴራል መንግስት በተቻለ መጠን ከትምህርት ስርዓት ውጪ ማድረግ ነው። በአንጻሩ ዌስሊ ዊስል የኒው አሜሪካ የነጻ ሀሳብ ፖሊሲ ተቋም ባልደረባ ናቸው። እንደማስበው መጪው የትራምፕ አስተዳደር በሁሉም መራግብሮች ውስጥ ብዙ የፌዴራል ፈንድ መቀነስ እንዳለበት ያምናል። ሁለቱም ወገኖች ከተለመደው የዩኒቨርሲቲ ትምህርት ይልቅ የቴክኒክ ትምህርት በአማራጭነት ሊበረታታ መቻሉ ላይ ይስማማሉ። የአሜሪካ ኢንተርፕራይዝ ተቋም ተንታኙ ፍሬድሪክ ሄስ ብዙ የሁለተኛ ደረጃ ትምህርት ቤት ተመራቂዎች ብዙ ሰራተኞች የሚፈልጉት የአራት ዓመት የኮሌጅ ዲግሪ ሳይሆን የበለጠ የተሻለ ስራ እንዲያገኙ የሚያግዟቸው ሥልጠናዎችን ነው። ይሄ የበለጠ ስኬታማ ሕይወት እንዲኖራቸው ያግዛቸዋል። በአሁኑ ጊዜ በእነዚህ መራ ግብሮች ለከፍተኛ ትምህርት ብዙ የፌዴራል ድጋፍን መጠቀም በጣም ከባድ ሊሆን ይችላል። በሪፐብሊካኖች የሚመራው የትምህርት ሚኒስቴር ፕሬዚዳንት ጆ ባይደን ጾታቸውን ለቀየሩ ተማሪዎች የሰጡትን የከለላ ፖሊሲ ለመቀልበስ ይሞክራል ተብሎ ይጠበቃል። The department has uh, weighed in very heavily. መምሪያው በአሜሪካ ትምህርት ቤቶች ውስጥ ከተፈጥሯዊ ፆታዎች ይልቅ የምርጫ ፆታዎችን የሚያጎለብቱ ፖሊሲዎች እንዲጸኑ በማድረጉ ያሉ አለመግባባቶች መዝኗል። ይመስለኛል የትራምፕ አስተዳደር በዚህ ጉዳይ ላይ አቅጣጫው ሊቀየር ይችላል። ሊንዳ ማክማሆን ሽመታቸው በሕግ መወሰኛው ምክር ቤቱ መጽደቅ ያስፈልገዋል። ተንታኞች ታዲያ በሕግ መወሰኛው ምክር ቤት ውስጥ ትልቅ ክርክር የሚነሳበት ሹመት የእሳቸው ይሆናል ብለው ይጠብቃሉ። ለላውሬል በውመን ዘገባ አይደን ገረመው ከዋሽንግተን ዲሲ